ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻቸው አድማጮች በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል የሰኞ ግንቦት 3 2007 ዓ.ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታየነኝ። አጫጭር የዓለም ዜናዎችን እናስቀድማለን። ሊቢያ ተጠልፈው የቆዩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ስላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምስጋና አቀረቡ። ከዜና ቀጥሎ የሚቀርብ ዘገባ ይኖረናል። ኢትዮጵያውያን ወጣቶች ለከፋ አደጋ በሚያጋልጥ መንገድ የሚሰደዱት ከቶ ለምንድን ነው? ምንስ መላ ይደረግለት የምሽቱ የሰጥ አገባ ክርክር ሲሆናል የጆሃንስበርግን ወቅታዊ እድገት ሁኔታ የሚቃኝ አንድ ዘገባም ይኖረናል ፕሮግራማችንን ጽዮን ግርማ ትመራለች መልካም ምሽት አሁን ዜናዎቹን ከአዲሱ አበበ እንደምን አምሽታችኋል ዜናውን አሰማለሁ ቆንጅት ከሰሜን ሶማሊያ የተገነጠለችው የሶማሌላንድ የጎሳ መሪዎች በሕገ መንግስቱ ያለውን የፕሬዝዳንቱን የምክትላቸውን የምክር ቤት ተወካዮችንና የመወሰኛው ምክር ቤት አባላትን የስራ ዘመን ለወጡ፣ የምርጫ ቀኑንም አራዘሙ። በዚሁ መሰረት የሶማሌላንድ የመወሰኛው ምክር ቤት የፕሬዝዳንት አህመድ ሞሐመድ ሲላኔው የስራ ዘመን እስከ ሚያዚያ 2017 እንደ አውሮፓ ቆጣጠር ተራዝሟል። በመሰረቱ ፕሬዝዳንቱ የስልጣናቸው ጊዜ የሚያበቃውና ምርጫ መደረግ የነበረበት ሰኔ 28 2015 አሁንም እንደ አውሮፓ ቆጣጠር ነበር። 300 ሺህ የደቡብ ሱዳን ህዝብ የህይወት አደን እርዳታ ማግኘት እንዳቃተው የተባበሩት መንግስታት ድርጅት አስታወቀ። ይህ የሆነው ሊር ውስጥ በሚካሄደው ግጭት ምክንያት የረዴት ድርጅቶች አካባቢውን ጥለው በመውጣታቸው እንደሆነም ታውቋል። የረዴት ድርጅቶቹ መውጣት በሽምቅ ተዋጊዎቹና በመንግስት ኃይሎች መካከል በደቡብ ሱዳኗ ዩኒቲ ጠቅላይ ግዛት ውስጥ ጦርነት መቀስቀሱ እንደሆነ ተገልጧል። የተባበሩት መንግስታት ድርጅት ባለፈው አርብ እንዳመለከተው እስከ አንድ መቶ ሺህ ያህል ህዝብ ከመኖሪያ ቤቱ ተፈናቅሏል። የተባበሩት መንግስታት ድርጅት ዛሬ ሰኞ እንዳስታወቀው መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት መስሪያ ቤቶች በሙሉ ሰራተኞቻቸውን ከሊርና ከሌሎችም የግዛቲቱ አካባቢዎች አስወጥተዋል። የሳውዲ አረቢያው ንጉስ ሳልመን ፕሬዚዳንት ባራክ ኦባማ በዚህ ሳምንት በሚያስተናግዱ ስብሰባ ላይ እንዳይማይካፈሉ ቀደም ብሎም ዋይት ሀውስ ለመገናኘት የተያዘ ቀጠሮም እንደተሰረዘ ውጭ ጉዳይ ሚኒስትሩ አደል አልጃቢየር አስታወቁ። ስብሰባው ዋይት ሀውስን በመጎብኘት ላይ የሚገኙት ስድስት የፋርስ ባህረ ሰላጤ ተራድኦ ምክር ቤት አባሎች ጨምሮ ከነገ ወዲያ ረቡ ይጀመርና በማግስቱ ሙስ ደግሞ በካምፕ ዴቪድ በሚካሄደው የፕሬዝዳንቱ ጉባኤ ላይም እንደሚቀጥል ነበር የተመለከተው። የሳውዲ ውጭ ጉዳይ ሚኒስትር ጃቢር እንደገለጡት ንጉስ ሳልመን በምትካቸው አልጋወራሹን ልኡል መሐመድ ቢን ናይፍን ይወክላሉ። አድማጮች ዜናው አበቃ። አዲሱን ለዜናዎቹ እናመሰግናለን በሶስት ሰዓት ደግሞ በመደበኛው ፕሮግራም ተጨማሪ ዜናዎችን ይዞ ይመለሳል አሁን ወደ ዘገባዎቻችን ይሆናል የምናልፈው በሳምንቱ መጨረሻ ከአዲስ አበባ በደረሰን እንጀምራለን። ሊቢያ ውስጥ ተጠልፈው የነበሩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለግብጽ ፕሬዚደንት አብደልፋታ ኤልሲሲ ስልክ ደውለው ማመስገናቸውን አላህራም የሚባለው የግብጽ ጋዜጣ በዌብሳይቱ ላይ ባወጣው ዘገባ አመልክቷል። እስላማዊ መንግስት ነኝ የሚለው የሽብር ቡድን በኢትዮጵያውያንና በሌሎችም ላይ የፈጸመውን ግድያ ተከትሎ የደህንነት ስጋት ላይ የወደቁት ተጨማሪ ሰላሳ ኢትዮጵያውያን አዲስ አበባ ገብተዋል። የግብጽና የሱዳን መንግስታት ለኢትዮጵያውያኑ መመለስ ከፍተኛ አስተዋጽኦ እያደረጉ መሆናቸው ተገልጿል። አዲስ አበባ ከሚገኘው ዘጋቢያችን ከእስክንድር ፍሬው ተጨማሪ ዝርዝር ዘገባውን እንስማ። በውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖ ማቀባበል የተደረገላቸው ከሊቢያ ተመላሽ ኢትዮጵያውያን ከሊቢያ በመመለስ ሁለተኛ የሆነው ይህ ቡድን 30 ኢትዮጵያውያንን ያካተተ መሆኑም ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን የሰጡ አንዳንድ ተመላሾች በእስር ላይ በነበሩበት ወቅት በከፍተኛ ስጋት ውስጥ መቆየታቸውን አስረድተዋል። እስር ቤት ውስጥ በጣም ብዙ ስቃይ ነበረ። እንደውም እኛ ተይዘ የነበርነው ቦታ ምንም አናውቅም ነበር አይ ሲ ሆኑ ጄሽው ነው ምን ይሁነው አናቅም ነበር። መጨረሻ ላይ ነበር ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘ በኋላ ነው መንግስት እጅ መኖች ራሱ ያወቅ ነው። እነዚህ ኢትዮጵያውያን ለሀገራቸው ምድር የበቁት የግብፅ፣ የሱዳንና ና የሊቢያ መንግስታት ባደረጉት እገዛ ጭምር መሆኑን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተናግረዋል። በዚህ ኦፕሬሽን ቅድም እንዳልኩት የግብፅ፣ የሱዳን፣ የሊቢያ መንግስታት አግዘውናል። ለእነዚህ ዜጎች በሰላም መመለስ ከአጋር መንግስታት የተደረገው እገዛ ከፍተኛ እንደነበር በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደር መሐሙድ ድሪር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ አስታውቀዋል። በዋናነት እነዚህ ካይሮ የገቡ ኢትዮጵያውያን ኩዌሲያ በሚባል ቦታ በእስር ላይ የነበሩ አብዛኞቹ ማለት ነው እና ከዛ አካባቢ የኢትዮጵያ መንግስት ከሊቢያ ወገን ጋር በመነጋገር لا ستة تحت شو ودها وده البيضة الكبدين اللي نكرو تبرقو وده البيضة كقوي بعلا بخمسة درجة يجي كمان كجمرو سكان بس بسلام اسميني من السبت وقت درس ከሁለቱም ወገኖች ማለትም ከሊቢያም እንደዚሁም ከየግብፅ ወገንም በመመካከር የአንዲት ዲፕሎማት ደግሞ ከሊቢያ ወገን በመምጣት በዚህ በዚህ ጥረት ውስጥ ከፍተኛ እልህ አስጨራሽ በሆነ ጥረት ውስጥ እስካሁን ከሊቢያ ወደ ሀገራቸው የተመለሱት ኢትዮጵያውያን አርባ አንድ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የግል መዋለ ንዋይ አፍሳሾች ለረጅም ዓመታት በሁከትና ወንጀል ቅርሶች በተሰቃዩ አንዳንድ የጆሃንስበርግ ከተማ አካባቢዎች ሕይወት ለመዝራት እየተንቀሳቀሱ ናቸው። ከተማይቱ ውስጥ በሰማይ ጠቀስነቱ የሚታወቀው ዝነኛው ፖንቴ ባንድ ወቅት አቧራ ለብሶና ሸረሪት አድርቶበት ቆሞ የቀረ ኦና ህንፃ ነበረ። ዛሬ ግን ሁኔታዎች ተለውጠው እዚያ ህንፃ ውስጥ ለመኖር የሚፈልገው ተመዝግቦ ክፍት ቦታ እስኪገኝ እየጠበቀ ሲንቃቃ ነው የሚቆየው፣ ይላል ቀጣዩ ዘገባ። ጂሊያን ኦርከር የዘገበው ነው፣ ሰለሞን ክፍሌ ይዞታል። የጆሃንስበርግ መሃል ከተማ ለወርቅ ማዕድን ቁፋሮ ጥድፊያ በነበረበት በ1880ዎቹ ዓመታት የከፍተኛ ከበርቴዎች ዋና መኖሪያ ስፍራ ነበር። በ1970ዎቹ ዓመታት በከተማዪቱ ሁከት ከተቀሰቀሰ፣ የወንጀል ተግባሮች ከተስፋፉና የጸረ አፓርቴድ ዓመጾች ከተቀጣጠሉ በኋላ ግን መካከለኛ ገቢ የነበራቸው ነጮች ንግዶቻቸውን ይዘው ወደ ሰሜኑ ግዛት አቀኑ። ድሆቹ መጤዎች ደግሞ እነዚያ አካባቢውን ለቀው ሲሄዱላቸው ጥለዋቸው በሄዱት ሕንፃዎች ውስጥ ገብተው መኖር ጀመሩ። የጆሐንስበርግ መሃል ከተማ በከፊል ግሬይ ዞን እየተባለ የሚጠራ ከመንግሥቱ አስተዳደራዊ ሥልጣን ውጭ ሆነ። ዛሬ የግል መዋለንዋይ አፍሳሾች ቀስ በቀስ እየገቡ ያን በአንድ ወቅት በሁከት በአደንዛዥ እጽ ንግድ ልውውጥና በቆሻሻነቱ አጸያፊነት የሚታወቅ አካባቢ ነፍስ እየዘሩበት ነው። ለረዥም ዓመታት እንክብካቤ ሳይደረግላቸው በመቅረቱ የፈራረሱና የተጎዱ ሕንፃዎችን እያደሱ ከተማዋን በመለወጥ ላይ ይገኛሉ። ፕሮፐርቱዊቲ የተባለው የንግድ ልማት ኩባንያ ዋና ሥራ ኃላፊ ጆናተን ሊቭማን ከግል መዋለ ነዋይ አፍሳሾች አንዱ ናቸው። በኢንዱስትሪ ዝቃጮች በተበከለው በከተማይቱ ዋና የንግድ ማዕከል በማቦኔንግ ክፍለ ከተማ አቅራቢያ ጥሩ የስራ ዕድል አለ ሲሉ ዐይናቸውን ጥለውበታል። ከተማይቱ አንድ የጐደላት ነገር እንዳለ ተሰማኝ። ያም ከማዕከላዊ የንግድ መናኸሪያነቷ ጋር ምንም አይነት ትክክለኛ ግንኙነት አለመኖሩ ነው ሲሉም ጆናታን ሊብማን አስረዱ። እናም በ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር መሆኑኑ አምስት ያህል የዛጉና ብልሽት ሽት ብለው ያገኟቸውን መጋዘኖች በዘመናዊ መልክ አድሰው ወደ ኪነት ማዕከልነት ቀየሯቸው። ወደ ምን ምን እንደቀየሯቸው ታውቃላችሁ? ወደ ፋሽን ትርኢቶች ማሳያነት፣ በየሳምንቱ እሑድ የኪነት አስተዋጽኦችን እንደ ቅብ ምስሎችን የመሳሰሉ መሸጫነት፣ ለመጠጥ እንደ ቢራ ማቅረቢያነትና በዘመኑ ተወዳጅ የልብስ ዐይነቶችን መነገጃ ነበር ያደረጓቸው። በዚያም ብዙ በጣም ብዙ ሰዎችን መሳብ ቻሉ። ፕሮፐርቲዊቲ ዛሬ ሀምሳ የሚሆኑ የቀድሞ የንግድ ሕንፃዎችን በባለቤትነት ይዞ ከነዚያ ውስጥ ሀያውን አልምቷል። የሚስተር ሊቭማን የቅርብ ጊዜ ጥረት ጥሩ ከፍሏቸዋል። ያም ሆልማርክ ሃውስ እየተባለ የሚጠራውን ባለ ዐሥራ ሰባት ፎቅ ሕንፃ ፕላን የከለሱትንና በከፍተኛ ደረጃ ዕውቅና ያገኙትን መሐንዲስ ዴቪድ አጃየን መሳብ መቻሉ ነው። ሆልማርክ ሕንፃ በአንድ ወቅት በተከበሩ የአልማዝ ድንጋይ ንግድ ሥራ የተሰማሩ ከበርቴዎችን ያስተናግድ እንደነበር ይታወቃል። ቆሞ ቀሩ ሕንፃ ዕደሳ ተደርጎለት በተመረቀ ሁለት ወራት ባነሱት ጊዜያት ውስጥ ከጠቅላላ ክፍሎቹ ሁለት ሦስተኛ ያህሉ ተሸጠው አልቀዋል። ከአፓርተማዎቹ ላይ ሆነው የከተማይቱን ውበት ማድነቅ ይችላሉ። ሰፋፊዎቹ ክፍሎች ደግሞ ሦስት መቶ ሺህ ዶላር ይሸጣሉ። የፕሮፐርቲቲ ኩባንያ የሽያጭ ክፍሉ ኃላፊ ኒል ማካሮል ሲናገሩ፣ እርሳቸውም ያንዱ አፓርታማ ባለቤት ናቸው፣ ሲናገሩ ከ2009 ዓ ም በኋላ ዋጋው በእጥፍ አድጓል ብለዋል። ወጣት በነበርኩበት ጊዜ ወደዚህ መጥቼ አላውቅም። ያኔ ደግሞ ጆሐንስበርግ ከተማ እንደ ብርቅ ነበር የምትታየው። ወደ ጆሐንስበርግ ከተማ መሄድ የሚያኮራ ነገር ነበር። መዋለ ንዋይ ከመመደብ ጋር ከተያያዘ በግልጽ የሚስብ ነው። የሚስበው ግን ወጣቶችንና አቅሙን ያላቸውን ሰዎች ብቻ ነው። በከተማ ፕላና አውጭነት የተሰማሩት ታንያ ዛክ እንደሚያስረዱት ደግሞ ዛሬ አነስተኛና መካከለኛ ገቢ ያላቸው ሰዎች ቤት የመግዛት ፍላጎት በጣም ከፍተኛ ነው። በሌላ አካባቢ የማይገኝ እድል ነው በዚህ ያለው እነዚህ የማህበረሰብ ክፍሎች አንደኛ ብዙ ገቢ ስለሚያገኙ ከመንግስት ድጎማ አይደረግላቸውም። እንደገና ደግሞ ከባንክ ብድር ለማግኘት የሚያስችላቸው ተመጣጣኝ ገቢ የላቸውም። በጣም ብዙ ጥያቄ በመቅረቡ ፈቃደኛ የሆነው የመዋለ ነዋይ መዳቢዎች ገብተው በአንድ ወቅት ቆመው የቀሩ ብልሹ ሕንጻዎችን እያደሱ የቤት ሸማቹን ፍላጎት ለማሟላት ጥረት ይዘዋል ነበር ያሉት ታንያ ዛክ። የጆሐንስበርግን መሃል ከተማ አንዳንድ አካባቢ በዚህ መልክ የመቀየሩ ጥረት ግን ተቃውሞ ሳይደርስበት አልቀረም። ከሁለት ወራት በፊት በአንድ አሮጌ ሕንጻ ውስጥ ይኖሩ የነበሩ ድሆች እንዲለቁ በመደረጋቸው ተቃውሞ ተነስቷል። ቁጣቸውንም ይዘው ወደ አቅራቢያው ወደሚገኘው ማቦንግ ክፍለ ከተማ ጽሕፈት ቤት ነበር የሄዱት። ተቃዋሚዎቹ በወቅቱ ያሰሙት ዋና ቁም ነገርም በደቡብ አፍሪካ በአሁኑ ጊዜ እኩልነት የለም የሚለውን ነው። ማቦኔንግ ውስጥ ካሉ አንጸባራቂ አፓርትማዎች የጥቂት ደቂቃዎች ጉዞ በኋላ ቤቴለሾች በኃይል ገብተው የያዟቸው ሕንጻዎች ውስጣቸው ከመቆሸሹ የተነሳ ለጤና ቀውስ ሊሆን እንደሚችል ይታያል። እየተገደዱ የሚከፍሉት ኪራይም ከአቅማቸው ጋር ሲነጻጸር ፍጹም ተመጣጣኝ አይደለም። ይህ ንጽጽር በዓለም እኩልነት በከፍተኛ ደረጃ በተዛባባቸው ሀገሮች አንዷ በሆነችው በደቡብ አፍሪካ በግልጽ እንደሚታይ ያረጋግጣል። ክቡራትና ክቡራን፣ በ1431 መካከለኛ ሞገድ የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው የምታደምጡት። ቀጥሎ የሚቀርበው ደግሞ እሰጥ አገባ ይሆናል። እስከ ሕልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንድ የተሻለ ስፍራ ለመድረስ የሚደረግ ስደት ስደት ለመሆኑ መሰረቱ ምን ይሆን ምንስ መላ ይበጅለት በሚሉ አበይት ርዕሶች ዙሪያ ያተኮረው እሰጥ አገባ ለምሽቱ ተከታዩን ይዞ ቀርቧል። የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎክ ቢራራና እዚህ ዩናይትድ ስቴትስ ሜሪላንዱ ውስጥ በግል ስራ የሚተዳደሩት አቶ ደስታ አላቦ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ሳምንት በመጀመሪያው ክፍል ቅንብሩ ለአቶ ደስታ በሰነዘረው ጥያቄ ይሆናል የሚጀምረው። አብረን እንቆይ። ዶክተር አክሎግ ብሔራዊ ችግር ነው፣ የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው አቶ ደስታት? እሺ ቅድምም ለመጥቀስ እንደሞከልኩት ይህ ችግር ምናልባት በፖሊሲው ላይ ብቻ ያተኮረ ሳይሆን የግለሰቦች የፖለቲካ ድርጅቶች እና እንዲሁም ደግሞ ራሳቸውን ወደ ውጭ ሀገር ሄደው ህይወታችንን እንቀይራለን ብለው የሚገምቱ የሚፈልጉ ሰዎች ራሳቸው የሚያመጡት ነገር ሊሆን ይችላል። ይሄ ዝም ብሎ በደፈናው ይሄ የመንግስት ችግር ነው እና መንግስት ሲወጣው የምንለውም ነገር አይደለም። መወጣት ያለብን እኛ ኢትዮጵያውያን ነን። የስራ እድል ፈጠራዎች ፈጠራ ማድረግ የሚገባን እኛው የራሳችን ኢትዮጵያውያን ነን እንጂ በመንግስት ላይ ብቻ የምናደርጋቸውን ትኩረቶች በዛ ላይ ብቻ ትኩረት የምንሰጥ ከሆነ ለሚመጡት ብዙ አመታትም ልንወጣው አንችልም። በደርግ ጊዜ ምንም አይነት እንቅስቃሴ እንደሌለ እናውቃለን። በቅርቡ ከሺ ዘጠኝ መቶ ዘጠና አንድ ዓመተ ምህረት ጀምሮ ያለው እንቅስቃሴ ግን መንግስት አትሊስት መሰረቱን ለመጣልና እንዲሁም ደግሞ የህዝቦችን ህይወት ለመቀየር በሚያደርጋቸው ጥረቶች አብዛኛው በኮንስትራክሽን ስራዎች በትምህርት ቤቶች፣ ትምህርት ቤቶችን በመመስራት ጤና ችግሮችን ለመቅረፍ የተለያዩ ማህበራዊ ጉዳዮችን በተለያዩ ጉዳዮች ላይ ችግሮችን ለመቅረፍ ስራዎችን እየሰራ ነው የነበረው። በሌላ አቅጣጫ ደግሞ በምንመለከትበት ጊዜ አለም አቀፍ ሁኔታና እንዲሁም ደግሞ በውስጥ ያለው የፖለቲካ ድርጅቶች ባለው መንግስት ላይ መተባረብ በተለይም የራስን እድል በራስ መወሰን እስከ መገንጠል የሚለው በሕገ መንግስት ውስጥ የተቀመጠው ጉዳይ ላይ ብቻ ትኩረት በመስጠት የህዝቦችን ወይም ግለሰቦችን የሀገሪቱን እጣ ፈንታ ከመቀየር ይልቅ ወደዛ ላይ በመረባረብ መንግስትን የሚያዋክቡበት ሁኔታዎች አሉ። በአይ ኤም ኤፍም ሆነ ወርልድ ባንክ ሌሎችም ክፍሎች ቢሆኑ ስለ ኢትዮጵያ የሚሰጡት አስተያየትና አመለካከት ከምን ጊዜውም በላይ የተለየና የተሻለ ነው ብለን ነው የምናምነው። መልካም። አንድ ዋና ጭብጥ ተነስቷል። የመንግስት ጥረት ከግምት ሊገባ የሚገባ ነው ቢሉም፣ ዶክተር አክሎግ የተባለው እድገት አድሏዊ ነው፣ የተወሰኑ ሚሊዮነሮችን ከማትረፍ በቀር እነኚህ በስፋት ለአደጋ ራሳቸውን አጋልጠው ወደ ውጭ ሀገር ለመሰደድ የተገደዱትን ወጣቶች ፈተና አላቀን ለለም ነው የሚሉት። እድገቱ አድሏዊ ነው እያሉ ነው። ትክክል ነው። እድገቱ አድሏዊ ነው ብለው ነው ያስቀመጡት። በእኔ አመለካከት ግን አድሎ ኃይል ነው ልንል የምንችልበት ሁኔታዎች አይታዩኝም። ለምሳሌ ኃይል መቀሌ እንዳደገ ሁሉ ሐዋሳ አድጓል። ሐዋሳ እንዳደገ ሁሉ ባህር ዳር አድጓል። ባህር ዳር እያደገ እንዳለ ሁሉ ደግሞ ናዝሬትና ሌሎች አካባቢዎች እያደው አዲስ አበባን ደግሞ ስንመለከት ከሁሉም የበለጠ እያደገች ያለች እያበበች የመጣች የአፍሪካ ዋና ከተማ እየሆነች የመጣች አገር ስለሆነች፣ አድሎ አይነት ቢሆንማ ወደ አንድ አካባቢ ብቻ ነበር ሊሄድ የሚችለው። አሁን ግን የምንመለከተው አድሏዊ ሳይሆን ወደ ገጠሩ በምንሄድበት ጊዜ እንኳን አድሏዊ ቢሆን እንደዚህ አይነት ነገሮች አይታዩም ነበር። እኔ ድሮ ሁለት ሰዓት ሄጄ የሚማርበት ቦታ ዛሬ በሰላሳ ና በአስራ አምስት ደቂቃ ርቀት ነው ትምህርት ቤቶች ተገንብተው የሚታዩት። ስለዚህ አድሏዊ ነው የምንለው ነገር ምናልባትም ጥቂት አንዳንድ ሰዎች በአጭር ጊዜ ውስጥ ሚሊዮነሮች ስለሆኑ አድሏዊ ነው ማለቱ ትክክል አይመስለኝም። መልካም ዶክተር አክሎግ አዎ አቶ ደስታ በጣም አከብረዎታለሁ። አድሏዊ የሚለው አነጋገር ቀላል አነጋገር አይደለም። አንድ ፓርቲ በበላይነት በሚገዛበት ጊዜ በኢትዮጵያ የታየው ምንድን ነው? የስራ ዕድል የሚወሰነው በዚያ ፓርቲ ነው። አባል የሆነ ግለሰብ እድል ያገኛል። ገዥውን ፓርቲ የሚደግፍ ግለሰብ በኮንትራትም ሆነ በሌላ ሚሊዮኔር የሚሆንበት ሁኔታ እንዳለ፣ እኔ አይደለሁም የምለው ሌሎች የጻፉት አለ። ዋናው ቁም ነገር ምንድን ነው? ችግሩን መገንዘብ ያለብን ቅድም እንዳሉት ሁላችንም ኃላፊነት እንዳለብን እረዳለሁ። ቅድም ያልኩት ይህኑ ነው። ግን መንግስትና ፓርቲው ብቻቸውን የኢትዮጵያን ግዙፍ የሆነ የኢኮኖሚ የማህበረሰብ ችግር ሊወጣው አይችልም። የግል ክፍሉ በጣም በጦፈ ሁኔታ የኢትዮጵያን ማህበረሰብ ማንጸባረቅ ይኖርበታል። እድሉ ለሁሉም ክፍት መሆን ይኖርበታል። ተወዳዳሪነት በአገር ውስጥ መኖር ይኖርበታል። ይሄ ከሆነ የኢኮኖሚ ውድድር ካለ እድሎች እየተፈጠሩ ይሄዳሉ። ነገር ግን በአሁኑ ጊዜ ሊካድ የማይችለው ምንድን ነው፣ ዓለም ባንክ በተደጋጋሚ ያወጣው ምንድን ነው፣ የመንግስትና የፓርቲ የበላይነት ኢኮኖሚ እድሎችን አግቦታል፣ የግል ክፍሉ እንዳይንቀሳቀስ አድርጎታል የሚል ድምዳሜ ላይ የተደረሰበት ነው። ስለዚህ ፍትሐዊ የሆነ ዘላቂነት ያለው ኢኮኖሚ አሳታፊ ነው እድል ፈጣሪ ነው። ይህን ማለቴ ነው። መልካም። ለዚህ ክርክር የመጨረሻ ወደ ሆነው ነጥብ እንሻገር። እስከ ሕልፈት የሚያደርስ የበረታ ፈተና ባለበትም የሚበዙት ወጣቶች የሆኑበት ቁጥሩ እጅግ የበዛ ኢትዮጵያዊ ከሀገር የሚሰደዱበትን ሁኔታ ተመልክተናል። እነኚህ አሳዛኝ ሁኔታዎች በሁሉም አካባቢዎች ውይይቶችን እየቀሰቀሱ ነው። የመፍትሄ አማራጮችን መፈለጉ የችግሩን ምንጮች መመርመሩን ግድ ብለዋል። በዚህ መሰረት ቀደም ሲል ግራና ቀኝ የበኩላችሁን በምክንያትነት ያመላከታችኋቸው ነጥቦች ባሉበት ምን አይነት ተጨባጭ አማራጮች ሊፈጠሩ ይገባል? ይሄን ሁኔታ ሊለውጡ ይችላሉ ብላችሁ ታምናላችሁ? አቶ ደስታ እርስዎን ላስቀድም። ዛሬ ኢትዮጵያ ሀገራችን በዲሞክራሲያዊና በልማት ጎዳና ያለች ሀገር ናት ለረዥም ጊዜ ተኝታ ያለች ሀገር ዛሬ ህዝቧ በአጠቃላይ መሪዎቿ፣ ምሁራኑ፣ ወታደሩ፣ መከላከያ፣ ሰራተኛው፣ ገበሬው በአጠቃላይ ህዝቡ እየተረባረበ እየደከመ ባለበት ጊዜ ፓርቲዎች ደግሞ አንድ ላይ መጥተው መስራት ሲገባቸው የተለያየ አቋም ይዘው በሚጓዙበት ጊዜ ህዝቡን ማረጋጋት አይችሉም። በተለይም የተቃዋሚ ኃይሎች የኩርፊያ ፖለቲካ የሚያራምዱ ስለሆነ ይህ የኩርፊያ ፖለቲካ ማረጋጋት ስላልቻለ ወጣቱን ኃይል ወደ ውጭ እንዲሄድ ያደርገዋል። ምክንያቱም እንወስው ሁል ጊዜ የሚያስተላልፉት ነገር ኢትዮጵያ ችግር ያለባት ነገር እና መረጋጋት የሌለባት ሀገር፣ ድህነት ያለባት ሀገር፣ ሰርቶ መኖር የማይቻልበት ሀገር፣ ዴሞክራሲያዊ እና የሰብአዊ መብቶች የተጓደሉበት ሀገር ነው ብለው ስለሚያስተላልፉ በዚህ ምክንያት የተነሳ ወጣቶቿ ወደ ውጭ ሀገር የመሄድ እድላቸው በጣም ከፍ እያለ መረጋጋት ሳይፈጠር እየቀረ ነው። አቶ ደስታ ቀደም ብለው ተቃዋሚ የፖለቲካ ድርጅቶች የአገሪቱን ገጽታ አስመልክቶ የሚያስተላልፏቸው መረጃዎች ለወጣቱ ከሀገር መኮብለል በምክንያትነት አዋጥቷል የሚል አንድምታ ያለው አስተያየት ሰጥተዋል። በተጨባጭ በተለያዩ ምክንያቶች ወጣቱ በራሱ በከፍተኛ ቁጥር ወደ ውጭ የሚወጣው ወጣት ራሱ ከሚናገራቸው መረጃዎች በኢኮኖሚም ይሁን በፖለቲካ ወደ ውጭ እንደ ወጣ ተገድጃ ያለው ለሚለው ወጣትስ በምን መልኩ ሁኔታዎች በተጨባጭ ሊለወጡ ህይወቱን የሚያሻሽሉ ሁኔታዎች አገር ውስጥ ሊፈጠሩ ይችላሉ ብለው ያምናሉ? በስልጣን ላይ ያለው መንግስትስ በተጨባጭ ምን ሊያደርግ ይገባዋል ይላሉ? ይህንን ማድረግ የሚችለው ያለው የገዢው ፓርቲው ብቻ ሳይሆን ሌሎች የፖለቲካ ኃይሎች እዚህ ውስጥ መሳተፍ አለባቸው ብዬ ነው የምገምተው። ቅድም ለማለት እንደሞከርኩ ሁሉ በአንድ እጅ ብቻ ማጨብጨብ የሚቻል አይደለም። ዛሬ ቅድምም ለመናገር እንደሞከርኩ አብዛኛው ችግሮች እየተፈጠሩ ያሉት ስልጣንን በእጅ ለማድረግ ሲባል ብቻ የሚደረጉ ጥረቶች፣ በተለይም ፖለቲካውን ከዓለም አቀፍ ሁኔታዎች ጋር አያይዞ ማካሄድ ያለመቻል በተቃራኒው ፖለቲካ ፓርቲዎች በኩል ከፍተኛ ችግርን በገዢው ፓርቲ ላይ የሚፈጥር ሆኖ ነው እየታየ ያለው። ስደትን ለማቆም በሚደረገው ጥረት መሳተፍ የሚገባቸው ነው ብዬ ነው ማምነው። የፖለቲካ ድርጅቶች የተቃዋሚ ኃይሎች ሚና ከፍተኛና ወሳኝም ነው እላለሁ። በመንግስት በኩል የሚደረገው ነገር እንዳለ ሆኖ። መልካም አመሰግናለሁ። ዶክተር አክሎግ እርሱም እንደ አቶ ደስታ ሁሉ ቀደም ሲል በግራና ቀኝ ባነሳችኋቸው ነጥቦች ለችግሩ ምክንያት ናቸው ያላችኋቸውን አስቀምጣችኋል። መፍትሔውስ መፍትሄው ምን ሊሆን ይገባል? በተጨባጭ የወጣቱን ሕይወት የህብረተሰቡን ሕይወት ማሻሻል የሚችል ከስደት እንዲህ ካለው አደጋ ማዳን የሚችለው አማራጭ ምንድን ነው ይላሉ? እኔ እንደሚመስለኝ አንደኛ ይሄ ግዙፍ የሆነ ችግር ሊቀረፍ የሚችለው ሁሉን አሳታፊ የሆነ መንግስት ሲቋቋም ብቻ ነው። ስለዚህ ዝም ብሎ በተቃዋሚ ፓርቲዎች ችግሩ የነሱ ነው የሚለው የሚያዋጣ አይመስለኝም ታዛቢዎችም ሌላ ቀርቶ አልጀዚራ እና ሌሎች ፍሪደም ሀውስ የመሳሰሉት የሚሉት ሁሉን አሳታፊ የሆነ ሰብአዊ መብቶችን የሚያስከብር በህግ የበላይነት የሚመራ መንግስት ያስፈልጋል ነው የሚሉት ስለዚህ በፖለቲካ ስልጣን በሌላቸው ተቃዋሚ ፓርቲዎች ማመካኘቱ የሚያዋጣ አይመስለኝም ሁለት በጣም አስፈላጊ የሆኑ እድሎች አሉ አንደኛ፣ የዘጠና በመቶ የሚሆነው በዓለም አገሮች የሚታየው የስራ ዕድል የሚፈጠረው በግል ክፍሉ ነው፣ በመንግስት አይደለም፣ በፓርቲ አይደለም። ስለዚህ የግል ክፍሉ ኢትዮጵያዊነት ያለው መልክ ይዞ እየተስፋፋ እንዲሄድ መንግስት በከፍተኛ ደረጃ የፈጠራ ስራ እንዲስፋፋ ማድረግ ግዴታው ነው እላለሁ። ሁለተኛ፣ አሁን ያለው የስደት ጎርፍ እንዲቆም ከተፈለገ የተባበሩት መንግስታት በልዩ ልዩ ስብሰባዎች የሳሰበው ጥሪ አለ። ይኸውም ምንድን ነው? መንግስታት በተቻለ መጠን ለወጣቶች ትኩረት ሰጥተው የስራ ዕድል መፍጠር አለባቸው። የስራ ዕድል በሚባልበት ጊዜ እንዲሁ ለመኖር የሚያስችል ገቢ ያለው ማለታቸው ነው እንጂ አሁን እንደሚደረገው ለስሙላ ስራ ፈጥሮ ይህንን ስራ ስሩ ማለት አይደለም። ለምሳሌ በቀላል ብድር ድጎማ መስጠት በመሬት በኩል ወጣቶች ስራ አቋም ለመመስረት ሲፈልጉ የመሬት እድል መስጠት፣ የገበያውን እድል ማመቻቸት እዚህ የመሳሰሉ እድሎች አሉ። ሁለት ነጥብ ሁለት ሚሊዮን ስራዎች በአመት ከሁለት ሺህ አስራ ስድስት ጀምሮ በስራ ላይ አውላለሁ ብሏል መንግስት። ይሄ የተቀደሰ ተግባር ነው። ነገር ግን መተግበር አለበት፣ ወደ ስራ መተርጎም አለበት። ፓርቲውና መንግስት ብቻ ሳይሆኑ ይህን እድል ለሁለት ነጥብ ሁለት ሚሊየን ከዚያ በላይ ነው። አስፈላጊው ስራ በየአመቱ መፈጠር ያለበት የስራ እድል ያ ከሆነ እድሉ አመቻች መሆን ይኖርበታል። ሁኔታው አመቻች፣ አበረታታች መሆን ይኖርበታል። ለምሳሌ በዘመናዊ ቴክኖሎጂ ኢትዮጵያ ኋላ ቀር ናት። ይህንን እድል ወጣቱ እንዲጠቀምበት መንግስት ማመቻቸት ይኖርበታል። ዓለም ባንክና ሌሎችም የሚሉት ይሄ ነው። የስራ እድል ለመፍጠር የግሉ ክፍል ማደግ ይኖርበታል። የግሉ ክፍል እንዲያደግ ከተፈለገ ሁለገብ የሆነ የዘመናዊ ቴክኖሎጂን የኢንፎርሜሽን፣ የዜና፣ የመገናኛ ብዙኃን በስፋት ስራ አግባብ ባለው ፍትሐዊ በሆነ መንገድ ስርጭቱ መስፋፋት ይኖርበታል። እንግዲህ የኢትዮጵያ ወጣቶች ብዛታቸው በአሁኑ ጊዜ ወደ ሰላሳ አራት ሚሊየን የሚሆን ወጣት ከሀያ አራት አመት እድሜ በታች ነው። ስራ የሚፈልገው ደግሞ ከአስራ አምስት እስከ ሀያ አራት አመት እድሜ ያለው ነው። በጎርፍ የሚወጣው ደግሞ ይህ ክፍል ነው። ስለዚህ ይሄ ዘመቻ ነው። ዘመቻው ምንድን ነው? ወጣቱን ትኩረት የሰጠ ለወጣቱ እድል የሚፈጠር የተቀነባበረ ዘመቻ መካሄድ ይኖርበታል። አለያ ችግሩ ለመንግስትም በጣም አስጊ ይሆናል፣ ለህብረተሰቡ አስጊ ይሆናል። አገሪቱ ኢኮኖሚዋ በሚገባው ደረጃ ፍትሐዊና ዘላቂነት ባለው መልክ ሊካሄድ አይችልም። ስለዚህ እነዚህ ሁለት ሶስት ሀሳቦች ከስራ ላይ ቢውሉ ቢያንስ ቢያንስ ችግሩ ሊቀረፈው ይችላል። ሁሉም የሚሳተፍበት ስርዓት ካልሆነ ግን ይህ ሊካሄድ አይችልም የሚል ግንዛቤ ነው ያለኝ። አመሰግናለሁ። መልካም። እንደ ችግሮቹ መንስኤዎች ሁሉ የመፍትሄ አማራጮች ያላችኋቸውንም፣ ግራና ቀኝ የምትመለከቱትን፣ የምታምኑበትን ገልጣችኋል። ክርክሩ በዚህ አይቋጭም። ይህን የእናንተን ክርክር የተከታተሉ አድማጮችም በየበኩላቸው በያሉበት፣ በየቤታቸው ይበልጡንም ደግሞ ወጣቶች እንደሚነጋገሩበት ተስፋ አድርጋለሁ። የአድማጮቻችንን አስተያየት በሌሎች ፕሮግራሞቻችን እናካትታል እንሰጣለን ለአሁኑ ግን ዶክተር አክሎክ ቢራራ አቶ ደስታ አላቦ እንግዶቼ ሁለታችንም ለጊዜያቸው አመሰግናለሁ በሌላ መሰል ፕሮግራም መልሰን እናገኛቸዋለን እግዜር ስጥልኝ በጣም አመሰግናለሁ አቶ ደስታ አቶ አሉላ እግዜር ስጥልኝ ደህና ቆዩ ዶክተር በጣም አመሰግናለሁ እግዜር ስጥልኝ አሉላ እንደዚሁ የሰጥ አገባ ተሳታፊዎቻችንን እናመሰግናለን። እናንተም አድማጮቻችን በውይይቱ በክርክሩ ተሳተፉ። የምሽቱ የቀዳሚው ዝግጅታችን በዚሁ ያበቃል። በመደበኛው በሶስት ሰዓት እንገናኛለን። በዚህ ዜማ እንሰናበት ደህና እምሹ